ከማህበረሰብ ለማህበረሰብ አመሰግናለሁ። ካሳሁን። በቅድሚያ ለመላው ተጋሩ በውጭና በሀገር ውስጥ ላሉ ሁሉ እንኳን ለአሸንዳ በዓል አደረሳችሁ አደረሰን ብዬ መልካም ኞቴን አቀርባለሁ። በመቀጠል ኦገስት ሀያ ስምንት በደቡብ አውስትራሊያ አድላይድ የአሸንዳ በዓል በደማቅ ሁኔታ ተከብሮ ውሏል። የበዓሉ ይዘትም ምን ይመስል እንደነበረ በአጭሩ ለመግለጽ እሞክራለሁ። እኔ የትግራይ ኮሚዩኒቲ በደቡብ አውስትራሊያ አድሌድ አመራር ውስጥ አንዷ እንደመሆኔ በተጋሩ ሴቶችና ህጻናት ስም የመክፈቻ ንግግር በማድረግ ፕሮግራሙን ከፍቻለሁ። ከዛም በመቀጠል ከፕሪሚየር ቢሮ የመልቲካልቸራል ሳውዝ አውስትራሊያ የተወከሉ ተጋባዥ እንግዳ የሆኑት ሚስ ሻዛ እና ሌሎች በትግራይ ባህልና ታሪክ ላይ ጥናት ያደረጉ እንዲሁም አሁን በነበረው ጦርነት ላይ ከጎናችን ሆነው በድምጽ ሆነ በጽሁፍ ባላቸው ሙያና እውቀት ሲተባበሩን የነበሩ ተጋባዥ እንግዶች ንግግራቸውን አቅርበዋል። እንዲሁም የአሸንዳ ወጣት ሴቶች በሚያምር አለባበስ እና ባህላችንን በጠበቀ ጭፈራና ትርኢት መድረቁን አድምቀውት ውለዋል። በአጠቃላይ የዚህ በዓል ዓላማ አሁን ያለውን የትግራይ ጦርነት ለታዳሚዎች እና ተጋባዥ እንግዶች ግንዛቤ ያስጨበጠና እንዲሁም በጦርነቱ ለተጎዱ ወገኖቻችን የገቢ ማሰባሰቢያ የተደረገበት ነበር። በሌላ መልኩ ደግሞ ያሸንዳ ባህል መብቀያው በትግራይ እንደመሆኑ መጠን በዓሉ በየዓመቱ ትውፊቱን ጠብቆ እንዲከበርና በዩኔስኮ እንዲመዘገብ በትግራይም ሆነ ከትግራይ ውጪ ያሉ ተጋሩ በጋራ በመስራት በዓለም ላይ እንዲታወቅ የበኩላችንን ጥረት እንድናደርግ ጥሪም ነበር ማለት ነው። አመሰግናለሁ። ካሳሁን ما السبب لا محبا رسم؟ محبا رسم؟ محبا رسم؟